ከኤስቢኤስ አማርኛ ጋር ኖት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። አድማጮቻችን ከዶክተር ገላይ ታደሰ በምዕራብ አውስትራሊያ ካንትሪ ሄልት ሰርቪስ የአእምሮ ጤና መምህርና ሐኪም ጋር በክፍል አንድ ቃለምልልሳችን የአእምሮ ጤና ችግር እንዴት ይፈጠራል፣ ሊያባበሱት የሚችሉ ምክንያቶችንና ከባህል ጋር በተያያዘ የሚነገሩ በተግባር የሚውሉ ነገሮች ያላቸውን አዎንታዊና አሉታዊ ተጽዕኖችን አይተን ነበረ። በዛሬው ክፍል ሁለት ፕሮግራማችን የአእምሮ ጤና ሕክምናን እንዲሁም ደግሞ ተከታታይ እንክብካቤን በተጨማሪም የወቅቱ የአገራችን ሁኔታ በውጭ አገር በሚኖረው የሕብረተሰባችን ክፍል ላይ የሚያስከትለውን ስነልቡናዊ መፍትሄዎችን በተመለከተ ዶክተር ገላይ ማብራሪያ ሰጥተውናል። አብራችሁን ቆዩ። የአይምሮ ጤና ችግር ሙሉ ለሙሉ ሊድን ይችላል ወይ? ወይም ደግሞ ከጤና ችግሩ ጋር በመኖር ጤናማ ህይወትን መመስረት ይቻላል ወይ? ይቻላል። ለምሳሌ ዳይቤቲስ ያለበት ሰው መድኃኒቱን ከወሰደ ኮንትሮል ካደረገ፣ ሁል ጊዜ ቴስት ያደረገ አስፈላጊውን ጤናማ አመጋገብ፣ የአመጋገብ ስልት በመጠቀም መድኃኒቱ በመከታተል ኖርማል ኑሮ መኖር እንደሚቻል ሁሉ የአእምሮ ጤንነት መታወክ በሽታ ሰዎች ለረዥም ጊዜ መድኃኒት እንዲወስዱ ሊታዘዝ ይችላል። ያንን መድኃኒት እየወሰዱ አስፈላጊውን ጥንቃቄ ካደረጉ ፋንክሽን ማድረግ ኮ ይቻላል። አለማችን ላይ በጣም እጅግ በጣም የታወቁ ትላልቅ መሪዎች የአእምሮ ጤና ችግር የገጠማቸው ለምሳሌ አብርሃም ሊንከን በአሜሪካ ታሪክ ውስጥ ትልቅ ስፍራ የያዘው በዓለም ታሪክ ውስጥ ትልቅ ስፍራ የያዘው ዲፕሬሽን ነበረበት፣ እጅግ በጣም ከባድ ዲፕሬሽን ነበረበት። ግን ሀገርን መምራት ችሏል እና በዓለም ላይ ትልቅ ስራ ሰርቷል። ሚኒስትር ቸርችል የእንግሊዝ ፕራይም ሚኒስትር በሁለተኛው ዓለም ጦርነት ጦርነቱን የመራው ታላቅ ሰው እንደዚሁ ድብርት ነበረበት እና እንዲሁም እሱ ያን ዲስክራይብ ያደረገው ብላክ ዶግ ብሎ ነበር ወይም ጥቁር ውሻ በሚል ዲስክሪፕሽን ተሰጥቶ፣ አሁን አውስትራሊያ ውስጥ ብላክ ዶግ ኢንስቲቱሽን የሚባል ለአእምሮ ጤና ከፍተኛ ድጋፍ የሚሰጥ ቮለንቲር ኦርጋናይዜሽን ሪሰርች ሰፖርት አገልግሎት የሚሰጣል። እንዲሁም በቅርቡ በእኛው ስቴት የስቴታችን እጅግ በጣም ብሪሊያንት የሆነ ፌሜር እንደዚሁ ለተወሰነ ጊዜ ከሚዲያ ከተሰወረ በኋላ ወጥተው ይገባ እኔ የአእምሮ ጤና ችግር ስላለብኝ ሕክምና ይከታተላሉ አለ። ሕክምናውን ተከታተለ ታክሞ ድኖ በዩኒቨርሲቲ ውስጥ ፕሮፌሰር ነው ፕሮፌሰር ነው። በተለያዩ ተቋማት ውስጥ ትላልቅ ኤግዘክቲቭ ፖዚሽን ይዞ የሚሰራ ሰው ነው እና ሕክምናውን ከተከታተሉ መዳን ይቻላል። መዳን ደግሞ ስንል መዳንን የምንመለከተው መድኃኒት ማቆም አይደለም መድኃኒት ማቆም አይደለም፣ ከበሽታው ጋር በሽታውን ተቆጣጥሮ ጤናማ ኑሮ መኖር ነው እና እዚህ ላይ መዳን የምለው ትርጉሙ በደንብ ጥሩ ግንዛቤ ልንጨብጥ ይገባል። ይህ መድኃኒት ስንል በቃ መድኃኒት ሳይወስዱ መኖር የምለው ነው እና መድኃኒት ወስዶ በሽታውን ተቆጣጥሮ በፊት የምሰሩትን ስራ እየሰሩ ወደ አትሊስት በዛ ሌቭል ኦልሞስት ኤይቲ ናይንቲ ፐርሰንት በፊት የሚሰሩትን ስራ እየሰሩ ጤናማ ኑሮ መኖር ይቻላል ና ያለ ና ይሄንኑ ነው እንግዲህ ብዙ ጊዜ ስ የምናረገው ሙሉ ለሙሉስ መዳን ወይም ደግሞ ከመዳኒት ውጪ የሚኮንበት አጋጣሚ የለውም ወይ ምናልባት አንዳንድ ሰዎች ለአጭር ጊዜ ብቻ ሊሆን ይችላል በዚህ በድብርት ወይም ደግሞ በጭንቀት በተለያዩ የአእምሮ ጤና ችግሮች ላይ የሚጋለጡት ና ለተወሰነ ጊዜ ብቻ ተወስዶ የሚቆም አይነት የአእምሮ ጤና ችግሮች አሉ ወይ ሙሉ ለሙሉ የሚድን አለ ወይ አለ። አለ አብዛኛዎቹ የአምሮ ጤና ችግሮች መድኃኒት እንደተወሰነ ጊዜ ወስዶ እንደ ከተከታተሉና ሀክሙ የሚያዛቸውን ስቴፕ ባይ ስቴፕ ጠብቆ መድኃኒቱን ማቆም አስፈላጊ በሆነበት ሰዓት መድኃኒት አቁሞ ሙሉ በሙሉ የሚያቆሙ ሰዎች አሉ። መድኃኒት ሳይወስዱ አንዳንዱ ደግሞ መድኃኒት ሁሉ ጊዜ መውሰድ የሚያስፈልጋቸው የመማነቶች አሉ። ልክ በአካላዊ ጤንነት እንደ ስኳር በሽታ ወይንም የልብ በሽታ የመሳሰሉት ወይም ከደም ጋር የተያዘ በሽታ ሁሌ መድኃኒት መውሰድ እንደሚያስፈልግና መድኃኒት የወሰዱ ኖርማል ኑሮ መኖር እንደሚቻል ሁሉ በአእምሮ ጤናም ሁሌ መድኃኒት የወሰዱ ኖርማል ኑሮ መኖር የሚያስችሉ አሉ። ልክ ደግሞ በአካል ጤንነት ሰው ትንሽ ታሞ መድኃኒት ወስዶ መድኃኒቱ ጨርሶ አቁሙ በቃ ይበቃል ስል አቁሙ ኖርማል ኑሮ መኖር እንደሚቻል ሁሉ በአእምሮ ጤናም ለተወሰነ ጊዜ መድኃኒት ወስዶ መድኃኒት ማቆም እንደሚያስፈልግበት ሰዓት ለጥፋ አቅሙ እንዲያቆም አድርጎት ከዛ በኋላ ኖርማል ኑሮ መኖር ይቻላል እና በዋናነት ህመም ስነሳ የሚታዩ ምልክቶችን ማወቁ ለታማኙ በጣም ወሳኝ ነው። እንዴት እንዴት ነው የሚታየው? እና ምክንያቱም ይሄ ዋርኒንግ ሳይን ነው ወይም ማስጠንቀቂያ ደወል ነው የሚሆነው። ምልክቶቹ በሚታዩበት ሰዓት ቶሎ ብሎ ወደ ሀቅ ሄዶ በፊት እንዲሆኜ መድኃኒት ወስጀድኛ ነበር አሁን እንዲህ አይነት ምልክት ይታይብኛል እንዲህ ይሰማኝ አድ ነው ለመናገር እንደገና ደግሞ አስፈላጊ ከሆነ በፊት የወሰዱትን መድኃኒት መውሰድ ይቻላል። ደግሞ ሌላ መድኃኒት ሊታዘዝ ይችላል፣ ሌላ ምርመራም ሊደረግ ይችላል። እና ሁሉም በሽታዎችን መድኃኒት ማቆም አይቻልም። ለሁሉም ደግሞ መድኃኒት ሳያግባሩ መውሰድ አስፈላጊ አይደለም። እና የሚቋረጥም አለ የማይቋረጥም አለ። ከዚሁ ከመድኃኒት ባሻገር የምክር አገልግሎትን ወይ በማግኘት ሊሆን ይችላል ከሚመስለን የሕብረተሰብ ክፍል ጋር አብሮ በመነጋገር በማውራት ሀሳብን በማካፈል የአካል ብቃት እንቅስቃሴዎች ወይ እንዲ አይነት ነገሮችስ ለአእምሮ ጤና ችግር መሻሻል የሚያበረክቱት አስተዋጽኦ ምንድን ናቸው? የአእምሮ ጤንነትን አወንታዊ ነገሮች በዋናነት በግለሰቡ ያለው ማህበራዊ ችሎታ ነው። እና ችግርን የመፍታት ችሎታ ያላቸው ሰዎች የተሻለ የአእምሮ ጤና የመጠበቅ ችሎታም አላቸው ብለን እናምናለ። እና አንደኛው ማንኛውንም ኢንተርፐርሰናል ኮንፍሊክት ወይንም ከግለሰብ ጋር ከማህበረሰብ ጋር የምኖሩ አእምሮን ሊረብሹ የሚችሉ ግጭቶችን እንደ አስፈላጊነቱ በመፍታት መፍታት ስንል ችግሩን ማስወገድ መሸሻ ያለን ተጋፍጦ በመፍታት የአእምሮ ሰላምንም በማግኘት የአእምሮ ጤና አወንታዊ በሆነ መልክ እንትን ማድረግ ይቻላል። በሌላ በኩል ደግሞ በማህበረሰብ ውስጥ ተሳትፎ ያስፈልጋል። በመሳተፍ አስፈላጊ የሆነ በአውስትራሊያ መንታል ህዝብ ፕሮሞሽን ውስጥ ኤዲሲ ወይም አክቲቭ ቢሎንግ ኮሚት ብለን የምንጠራው የፕሮሞሽናል እንትን አለ። በቴሌቪዥን ማልፎ አልፎ ይታያል እና ያ እጅግ በጣም ወሳኝ ነው። መሳተፍ እንደ አስፈላጊነቱ ነው። አክቲቭ መሆን በአካል በመንቀሳቀስ ወቅት በማድረግ ማህበረሰብ ጋር በመቀላቀል አስፈላጊ የሆኑ እኛ ብዙን ጊዜ እንደ ኢትዮጵያውያን ያለመጥነው ያለምት ነው ነገር ቮለንቲር ሰርቪስ ወይም ነጻ አገልግሎት አንዳ ስራ ስንል ወይም መሳተፍ ሲከተፍ ስንል አትራፊ በሆነ ነገር ብቻ አይደለም፣ ትርፉ ገንዘብ ብቻ አይደለም። የአእምሮ ትርፍ ራሱ ማግኘት ይቻላል። የአእምሮ ትርፍ ምንድነው? መርካት ነው በሚሰሩ ስራ የተቸገረ ሰው በመርዳት ከማህበረሰብ ጋር በመቀላቀል ሰው ዋን ነገር በሚያደርግበት ሰዓት የራስ ድርሻ ለመወጣት ሁሌ አሉታዊ የሆነ ነገር ከማሰብ ሰዎች ነፃ እንዲሆኑ ያደርግ እና ይህ ተሳትፎ ነው በጣም ወሳኝ ነው። ግን በዋናነት ቀደም ብዬ እንደጠቀስኩት ፕሮብለም ሶልቪንግ ስክ ወይም ችግር ወይም ግጭትን የመፍታት ችሎታ እጅግ በጣም ወሳኝ ነው። እኛ ጋር በሰፊው የምስተዋለው ግጭት መውች መፍቻ አድርገን ወይም ችግር መፍቻ አድርገን የምንወስደው መሸሽ ነው። በቃ ማስወገድ። ያ እጅግ በጣም ጎጂ የሆነ ቀራረብ ነው። ሌላው በአመጋገብ ደረጃ ጤናማ አመጋገብ፣ ምክንያቱም የአካል ጤንነት ራሱ ቀደም ብዬ እንደጠቀስ ልክ እንደ ታይሮይድ ሆርሞን እንደጠቀስኩት ሌሎች ሌሎች አካላዊ ጤንነት ወይም ፊዚካል ሄልዝ ኢሹስ የአእምሮ ጤናን ሊያውቁ የሚችሉ ነገሮችን ሊያመጣ ይችላል እና አካል ጤንነትን መጠበቅ በየጊዜ ቼክ በማድረግ አስፈላጊ በሆነበት ሰዓት ረጉላር ጂፒ ለምሳሌ ለወንዶች ደ ሴቶች ቼክ የሚያደርጓቸውን ምርመራ አይነቶች አሉ። ለአስፈላጊነቱ በአመት የሚደረጋለ፣ በየሁለት አመት የሚደረጋለ እነዚህ ነዚህን በማድረግ ሁሉ ነገር ቼክ ማድረጉ የአእምሮን እርካታ ይሰጠል። በቃ አይነት ከማንኛው ነገር ነፃ ናይ የምለው ከጭንቀት ነፃ ያደርጋል። ሌላው ሰዎች እንደው ደክሞ የሆነ ነገር ክባል ነገር ሰርቶ ሲያደረጉት ለአእምሮ እርካታ ብለ የሚጠቀሙበት ምንስ ፖዘቲቭ መሆን አለበት። ሴልፍ ሜዲኬሽን ወይም አእምሮን የሚያለነዝዝ ነገር ማስወገድ፣ አልኮሆል እና ሌሎች ሳብስታንስ በዚህ ሀገር በሰፊው በማህበራዊ ሴቲንግስ የሚዘዋወሩ ነገሮች አሉ፣ ለአእምሮ ጤና ጠንቅ የሆኑት ነገሮች እና እነዚህ እነዚህ ነገሮችን ማስወገድ እና ችግሩን ኮንፍሮንት ማድረግ በቃ መፍት በሰፊው ደግሞ የሚስተዋለው ምናልባት ይሄ ሳብስታንስ አፒስ ወይ የአእምሮ ትል ሲኖር ሰዎች ጎጂ የሆነ እንትን ይጠቀማሉ እንደው ምናልባት ወጣቱንና በሀያዎቹ በሰላሳዎቹ ያሉትን ሰዎች አፈክት ሊያደርግ ይችላል። ና ይሄን ይሄንን አዋይር መሆኑ በጣም ወሳኝ ነው። ነሆናል አንድ ሰው በማንኛውም አይነት ህመም ውስጥ ሲጋለጥ መጀመሪያ ቤተሰቡን ከዛም ማህበረሰቡን ያጎድላል ይጎዳል እና በተለይ ደግሞ በዚህ በአእምሮ ጤና ችግር ዙሪያ ማህበረሰቡ እርስ በርሱ በመረዳዳት ደረጃ ምን ማድረግ አለበት? በተለይ የአእምሮ ጤና ችግር አለባቸው ተብሎ የሚታወቁ ሰዎች ላይ በየትኛው ማህበረሰብ ውስጥ ማግለል የሚባሉ ነገሮች አሉ። ከዛም ባሻገር ደግሞ እነሱ የሚሰሩትን ስራዎች አለማመን፣ ትክክለኛ ውሳኔ አልወሰንም ብሎ ያንን ሰው መጠራጠር፣ ወደ ጎን ማስቀመጥ የሚባሉ ነገሮች አሉ እና በዛ ችግር ውስጥ ያለን ሰው በመርዳት ደረጃ ህብረተሰቡ ምን አይነት አዎንታዊ የሆነ አስተዋጽኦ ሊያደርግ ይችላል ብለው ይመክራሉ? እንደ ማህበረሰብ አንደኛ ራሳችን ቻለንጅ የምናደርግባቸው ብዙ ፖይንቶች አሉ እና ወደ አእምሮ ጤና ስንመጣ የማግለልና ስም የመለጠፉ በአጠቃላይ በዓለም ዙሪያ ያለ ችግር ነው። ግን ወደ እኛ ስንመጣ ደግሞ እጅግ በጣም ልብስ ይችላል እና ለምሳሌ የአእምሮ ጤናን በተመለከተ የአእምሮ ጤና መታው ከደረሰብን ሰው ይሄኛ ዲስክራይብ የምናደርገው እብድ በምለው መጠሪያ ነው። አብዶዋል ወይንም እንደዚህ በቃ እብድ ነው በምለው መጠሪያ ነው እና አንድ እብድ የተባለ ሰው ደግሞ በቃ ሁለተኛ የሆነው ነገር ቢያደርግ ሁሉ ትክክለኛ አቴንሽን አያገኝም፣ የምናገረው ቦታ አይኖረውም፣ የማይታመን ይሆናል እና ቀደም ብዬ የጠቀስኳቸው እንደዚህ የአለም ታላላቅ መሪዎች እንግዲህ፣ እንግዲህ የአእምሮ ጤና ችግር የነበረባቸው ናቸው እና በኛ ትርጉም ከሆነ ምንም ነገር ማድረግ የማይችሉ ከጥቅም ውጭ የሆኑ ነበረ። ነገር ግን በሱ እንግዲህ በራሳቸው በባህላቸውም ሆነ በሚያገኙት ሕክምና ዘዴ ህመማቸውን ተቆጣጥረው ታክሞ ዓለምን ያስደመመ ታሪክ መስራት ችሏል እና እያንዳንዱ ሰው ራሱ መስራት የሚችለው ነገር አለ እና ይሄ ማግለሉ ነገር እጅግ በጣም አስቸጋሪ ነው እና በእኛ ባህል ደግሞ ትልቅ ቦታ የሚሰጠው ነው ብዙ ብዙ ነገር አለ እንግዲህ ከባህል ስነሳ እኛ አንዳንድ የምናገራቸው ነገሮች ራሳችንን እንደ ማህበረሰብ ማስተካከል ያለብን ነገር አለ። ለምሳሌ እንደው ሰውን ኮል ሲያደርጉት ይህ እኮ እንደ ቁማጣ ቁማጣ ካላሉት ገብተው ይፈተፍታል እብድ እኮ ነው እንደዛ የሚባለው ነገር ወይንም እብድ ነው ካላሉት አስተማሪ ይሆናል እየተባለ የምንናገር ነገር አለ። እነዚህ እነዚህ ነገሮች በጣም አግላይ ናቸው እና ከመጀመሪያው ከቤተሰብ ይጀምራል እንግዲህ ቤተሰብም የሆነ ሰው የመረበሽ መልስ የሚታይበትን ሰው ቶሎ ብሎ ድክመቱን ወይም ችግሩን በሚጎዳ መልክ ሳይሆን እንዲያገግል በሚያደርግ መልክ ወይም ኢሞሽናሊ ብሊድ እንዲያደርጉ ወይም ኢሞሽናሊ እንድደሙ የስሜት መድማት ሳያስከትሉ በአቃፍነት ስም ሳይሰጠው ችግሩን በማዳመጥ ቦታ በመስጠት። ከዛ ወደ ማህበረሰብ ስንመጣ ቀደም ብዬ እንደጠቀስኩት አንድ አነጋገር ሳይናገሩ ብናው ሳይባል ወይንም ቆማጣን ቆማጣ ካላሉ ገብተው የፈደፍታል የምለውን አነጋገር አይነት ዘይቤ እየተጠቀሙ ከማግለል ይልቅ እንደማንኛውም ሰው፣ እንደማንኛውም በሽታ መታየት አለበት። ልክ የልብ በሽታ ያለው ሰው መድኃኒቱን የወሰደ እንደምታከሙ እንደምኖር ሁሉ የአእምሮ ጤና ችግር ያለበትም ሰው መድኃኒቱን የወሰደ እንደ ማንኛውም ኖርማል ሰው ትሪት መደረግ አለበት እና ሪስፔክት ያስፈልጋል ነ ይሄ የለንደኛ ማህበረሰብ ይሄኛውን እንደ ማህበረሰብ እያንዳንዱ የማህበረሰቡ መሪዎች ማህበረሰባቸው ቻለንጅ ሊያደርጉት የሚገባ ነው መቅረት ያለበት ጎጂ ባህል ከምንላቸው ነገሮች አንዱ በአጠቃላይ የሆነ ችግር የደረሰበትን ሰው ወይም ህመም ያለበትን ሰው ወይም አካል ጉዳት ያለበትን ሰው የምንሰጠው ስም በጣም ጎጂ ነው። ምን ያህል አእምሮ እንዲያደማ እንደሚችል ባለቤቶቹ ብቻ ናቸው የሚያውቁት። እና የአእምሮን መድማት ደግሞ እጅግ በጣም ጎጂ ነው። ሰው የአካልን መድማት በቀላሉ ማቆም ይችላል። የአካልን ቁስ በቀላሉ ማቆም ይችላል። ግን የአእምሮ ቁስን እያደር የምደማ ነው የማይታይ ስለሆነ አይደለም ይቀጥላል እና ይህንን ከግንዛቤ በማስገባት የአእምሮ ጤና ችግር ያለባቸው ሰዎችም ሆነ ወይ ደግሞ ሰዎች ትንሽ የመረበሽ መንፈስ ኖራቸው በቃ ጀመረ እንደዚህ ሆን እንዲሆንክ ያሉ እንትን ከማለት ይልቅ እንድሳተፍ በማድረግ ድጋፍ በመስጠት እንደው ዝም ብሎ ብቻ ሲያገኙት ከንፈር ከመምጠጥ ይልቅ ጅስ ኖርማል ኮንቨርሴሽን ስንጌጅ ማድረግ እና አሉ ብዙ ብዙ በአቀራዊ ደረጃ የባህል ሰንትንስትን የታመመን ሰው በአጠቃላይ የአእምሮ በሽተኛም ይሁን አካል በሽተኛ ዝም ብሎ ብቻ ከንፈር መምጠጥ በጣም ጎጂ ነገር ነው። በጣም ያቆስላል። ጉዳይ አንተ ዩ አርዳን ምንም ነገር የለም ብሎ ብቻ ዝም ብሎ ከንፈር መምጠጥ ነገር አለን አይደለም። ጀስት ኖርማል ኮንቨርሴሽን ኖርማል ኮንቨርሴሽን በማድረግ ያ ሰው ሰው መሆኑን በመቀበል ያለውን ሊሚቴሽን ማወቅ ደግሞ አእምሮ ጤና ችግሩ ከበድ ያለ ሆኖ እንትን የሚያደረወ ከሆነ ያንን ለራስ አውቆ ብቻ ለዚያ ሰው የሚገባውን በሰውነት የምገባውን ክብር በመስጠት እንደ ሰው ትሪት ማድረጉ በጣም ወሳኝ ነው። ከዚህ ከወቅታዊ ጉዳዮች ጋር በተገናኘ ብዙ ጊዜ ታሪካችን ከጦርነት ጋር ከመፈናቀል ጋር አንድ መንግስት ሲመጣ ሌላኛው ሲሸሽ፣ ሌላኛው ሲገባ ነው እና እንዲህ አይነት የመፈናቀል የጦርነት ታሪኮች አሁንም ደግሞ በዚህ ሰዓት የምንሰማቸው የጦርነት ድምጾችና እንቅስቃሴዎች ውጭ የሚኖሩ የህብረተሰብ ክፍላችንን የአይምሮ ጤናን በመፈታተን ደረጃ የሚያበረክቱት አሉታዊ አስተዋጽኦ ምንድን ናቸው? እነዚህንስ በተመለከተ ውጭ ያለው ህብረተሰብ በተለይ አይምሮ ጤና እንክብካቤን በተመለከተ ምን ማድረግ ይጠበቅበታል? እንግዲህ ማንኛውም ወታደራዊ ግጭቶችን ያሳለፈ ማህበረሰብ በዛ በኮንፍሊክት ውስጥ ወይም በጦርነት ውስጥ ያለፈ ሁሉ ጉዳት ይደርስበታል ብለው ኮንኮርድ ማድረግ አይቻልም። የተወሰኑት ማህበረሰብ ክፍሎች በተለይ በግጭቱ በቀጥታ የተሳተፉ ሰዎች ወይም ግጭቱ ቤተሰብ አካላት አባላት እየጎዳ ያለባቸው ሰዎች ይኖራሉ እና አብዛኛው ደግሞ ማህበረሰባችን እንደዚሁ በስደት ላልፎ መጣ ነው። በስደት ባያልፉ ደግሞ በቀጥታ ያመጡትም በቀጥሞ ነ በተዘዋዋሪ የግጭቱ ሰለባ የሆኑበት ሁኔታ አለ እና ቀደም ብዬ የጠቀስኩት ዲስኦርደር አለ ፖስት ትራውማቲክ ስትሬስ ዲስኦርደር የሚባለው በፓኬጅ ደረጃ ብዙ ሳይኪያትሪክ ሲምፕተምስ አጭቆ የምንይዘው በሰፊው ከእንደዚህ አይነት ቫይለንት ካልቸር ጋር ወይም ወታደራዊ ግጭቶች ጋር የተያያዘ ነው እና ሌላ ቦታ የሚሆነ ነገር ግን ሰዎች እንደው የረሱትን ነገር መልሶ የሚያመጣ ነገር ነው። ያለፈ ታሪክ በፊት ለምሳሌ ወታደር የነበረ ሰው በጦርነት ውስጥ ያለፈ ወይም ጦርነት ስካየት በነበረበት አካባቢ ኑሮ የነበሩ ሰዎች ከዛ ያመጡት አዲስ ግጭት ወይም አዲስ ክስት ተመሳሳይ ሁኔታ በሚፈጠርበት ሰዓት ያንን የድሮውን መሞሪ መልሶ በማምጣት ሪፍሬሽ ያረጋል እና ልክ አዲስ እንደሚከ አድርጎ በአእምሯቸው ላይ ከባድ ሪብሊዲንግ ወይም ዳግም የመድማት የአእምሮ መድማትን ሊያስከትል ይችላል። ይሄ ለኛ ብቻ አይደለም። ለምሳሌ አውስትራሊያ እንኳን ብንወስድ ለምሳሌ ቨትራንስ የምንላቸው ወይም እነዚህ አርበኞች ወይም ቀደም ስል በሌሎች ሀገሮች ሄደው ወታደራዊ አገልግሎት ሰጥተው የተመለሱት ከአፍጋኒስታን፣ ከኢራቅ፣ ከተለያዩት ቦታዎች ደርሶ የተመለሱ ሰዎች ለዚሁ ለፖስት ትራውማቲክ ስትረስ ሲጽወቅር በከፍተኛ ደረጃ የተጋለጡት ናቸው በዚያ በጦርነቱ ስላለፉት ብቻ ራሳቸው ስለተጎዱ አይደለም። ጀስት ስምፕሊ ደጋን ስሩጣት ያነ አልፎበታል። ለእኛም ደግሞ የግድ ወታደር መሆን ሳይሆን እንደ ሶሳይቲ ያየነው ያለፍንበት፣ የሰማናቸው ነገሮች ሁሉ እንደገና ደግሞ ወይ በቴሌቪዥን ስክሪን ይሁን ወይንም አሁን ሶሻል ሚዲያ በሰፊው ሁሉ ነገር ያስተጋባል። እነዚህን ፒክቸሮች ማየት የአእምሮን እንደገና ሪድ ሊዲንግ ወይም እንደገና የመድማት ስሜት መድማት አምጥቶ ተመሳሳይ በፊት የተሰማቸው ነገር መልሶ እንዲሰማቸው ሊያደርግ ይችላል እና በዚህ ሰዓት የምኖርን ማህበራዊ ኮንቨርሴሽን ጥንቃቄ ሊደረግ የሚገባ የአንዱን አእምሮ የማይቆዳ የአንዱን አእምሮ የማያደማ መሆን አለበት እና እንደ ማይግራንት ወይንም እዚህ ሀገር እንደ መተን እንደሰፈርን ሰዎች ሁላችንም ራሳችን ለመንከባከብ ካስፈለገ ጀስት ሜኒንግ ፖዘቲቭ ይቀጥላል። የራሳችን ል ሲት ፖዘቲቭ በመሆንና መልካም ነገር መመኘት ለሀገራችን መልካም ነገር መመኘት። ከዛ ውጭ ይሄ አንዱ አንዱን የማትማት በማህበራዊ ሚዲያ በሉት፣ በኢንትን በሉት የሚደረገው ነገር ለአእምሮ ጤና ጠንቅ ነው የሚሆነው። ከግጭት ጋር በተያያዘ ስንመለከት ነው። ዋን ዳዝንት ኒድ ቱ ቢ አ ቪክቲም። እዚህ እንደዚያው በደንብ የጠቀስኩትን ፖስት ትራማቲክ ስትሬስ ዲስኦርደርን እንትን ለማድረግ የግድ ወታደር ሆኖ ወይንም የቆሰለ ወይንም በወታደር የተመታ ወይንም እንትን ያደረገበት ምናምን ሳይሆን ጀስት ያን ዊትነስ ማድረግ እራሱ ማየቱ ወይንም መስማቱ እራሱ የቻለ የአእምሮ መድማት ሊያስከትል የምችል ነው እና ጥንቃቄ ያስፈልጋል። መረዳዳት፣ መጠያየቅ ያስፈልጋል እና እንዲህ ነገር ደግሞ በሚሆንበት ሰዓት ቀደም ብዬ የጠቀስኩት ሴልፍ ሜዲኬሽን የሚባለው ነገር ይመጣል። ጀስት ራስን ው ትንሽ ሪላክስ ለማድረግ እያሉ ሰዎች ያላስፈላጊ የሆነ ወይም በፊት ከሚያደርጉት ከፍ ባለ መልክ አልኮል ኮንሲውም ማድረግ ሊመጣ ይችላል። ያላአስፈላጊ የተለያዩ ሰብስተንስስ በኛው ማህበረሰብ የምስተዋለው ይሄ የምቃነም ብዙ ነገሮች አሉ እና እነዚህ እነዚህ ነገሮችን ማስወገድ ያስፈልጋል፣ ምክንያቱም ጠቃሚ አይደሉም፣ ይልቁንስ ስለዚህ ነገር ከምቀርበሱ ጋር ፖዘቲቭ በመነጋገር ጉዳት እንዳይደርስባቸው ማድረግ ይችላል። ሌላው ምን መናገር የንፈልገው ምንድን ነው ኢንዲያንን ነገር በምከሰድበት ሰዓት ልጆችን አለመርሳት። ለልጆች ለምሳሌ ዋንዋይ ሀገራት ሳናውቆ ልጆች ኮነት ያደረጋሉ ከኢትዮጵያ ጋር እና በኢትዮጵያ የሚሆነው ነገር ምለሆን ጥሩ ግንዛቤ እንድኖራቸው ጥሩ ግንዛቤ እንድኖራቸው እና ሶደሎንጌት ድስተርት እና ይህም በሰሙ ሰዓት እርስ እርስ በርስ ማለትም ይልቅ በራስ ላይ ሁሉ ቀደም ብዬ በገለጽኩት በሰልፍ ሜዲኬሽን ሊጎዱ የሚችሉበት ቻንሱ የወጣቶቹ እጅግ በጣም ከፍተኛ ነው እና ይህንን ሁሉ ሂሳብ ውስጥ በማስገባት ስለ እርሱ ጥሩ ማህበራዊ ኮንቨርሴሽን መፍጠር ብቻ ነው። እንግዲህ እዚህ ላለን ሰዎች እና በዋናነት ሊጎለን የሚችለው ችግር ፖስት ትራውማቲክ ስትረስ ዲስኦርደር፣ ከዛ ጋር ተያያዥ የሆነ እጅግ በጣም ከባድ የአእምሮ ቁስን ሊመጣ ይችላል እና ሌላው አእምሮ ጤናን አስፈላጊ በሆነበት ሰዓት እርዳታ ለማግኘት አለመፍራት እርዳታ ለማግኘት አለመፍራት መሄድ በጣም ሰፊ እርዳታ ይ ሀገር አለን። ሌላው በጣም ኢምፖርታንት ነው ብዬ እንትን መጥቀስ የምፈልገው ኮንፊደንሻሊቲ ወይም ምስጢር መጠበቅ የሚባለው ነገር አለ። ባለሙያዎቹ ምስጢሩን ለማንም አይጋሩም። ይህንን አውቆ የእኛ ሰው መሄድ አለበት። ብዙውን ጊዜ የእኛ ማህበረሰብ ችግር ዛጄ የሆነ ተናግሬ ምስጢር ሊወጣብኝ ነው፣ ችግር ሊታወቅብኝ ነው፣ ሰው ሊያውቅብኝ ነው ምናምን የሚባለው ነገር ህክምና እንዳይከታተሉ ስለሚያደርግ በአውስትራሊያ ውስጥ በህገ መንግስት የተደነገገ ኮንፊደንሻሊቲ አክት አለ እና በዛ ነው ገብር የሚደረገው። ደግሞ እያንዳንዱ ባለሙያ በሙያዊ ስታንዳርድ መጠበቅ ያለበት ኮለ ኮንዳክት አለ። ወደ ፕሮፌሽናልስ በመሄድ እርዳታ በመጠየቅ ራስን መርዳት ያስፈልጋል። ይህንን እንደ ማህበረሰብ እንደ ሚዲያም እንዲህ እናንተ ፕሮሞት ታደርጋላችሁ ብዬ ተስፋ አደርጋለሁ። እጅግ በጣም ነው የምናመሰግነው። ዶክተር ግላይ ታደሰ በምዕራብ አውስትራሊያ ካንትሪ ሄልት ሰርቪስ የአእምሮ ጤና ሐኪምና መምህር ስለነበረን ጊዜ በድጋሚ እናመሰግናለን። በጣም አመሰግናለሁ ማርታ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ? በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ።